ከፊት ለፊት በሚገኙት እንስት ቫዮሊንና ኪቦርድ ተጫዋቾች የሚቃኘውን ዜማ እያዳመጠ መድረክ ላይ ትኩረቱን ያደረገው ተመልካች በዋናነት የሚጠባበቀው ለውይይት ለንግግር የሚበቁ ሐሳቦችን እንዲሰነዝሩ ቀጠሮ የተያዘላቸውን እንግዶች ነው። ጃንጥላ ቶክስ የተሰኘውን የውይይት መርሃ ግብር ከሁለት ባልደረቦቹ ጋር ከሁለት ዓመታት በፊት የጀመረው አወቀ ስም ወርቅ የናፈቀው ይህንን ይመስላል። በሐሳብ ዙሪያ ለመሰባሰብ የፈቀዱ ሰዎች በዝተው ማየት ቋቋምበት የቻለው ዓላማ ዋናው ዓላማው በሀሳብ ተሰባስበን እንድንመካከር ከኢትዮጵያውያን ወገኖቻችን ጋር በስራ ልምድ፣ በእውቀት፣ በትምህርት ከፍተኛ ደረጃ ላይ የደረሱ ኢትዮጵያውያን ወገኖቻችን መጥተው ከነሱ ጋራ ተገናኝተን የምንመካከርበት መድረክ ነው። ብዙ ጊዜ ከተመለከት በፖለቲካ የሚሰባሰቡበት መድረክ አለን፣ በሃይማኖት የምንሰባሰብበት መድረክ አለን። በስነጹ በሌሎች በርካታ መንገዶች የምንሰባሰብባቸው መሰባሰቢያ መንገዶች አሉ። ነገር ግን በሀሳብ ዙሪያ ተሰባስበን የምንመካከርበት መድረኮች ብዙ አይታዩም፣ በዚህ በዋሽንግተን ዲሲ አካባቢ ማለት ነው። ስለዚህ የጃንጥላ የተመሰረተበት አላማ ይህንን መድረክ በመፍጠር ህይወታችንን የሚያስሻሽል ወገኖቻችንን ኢትዮጵያውያንን የሚጠቅም የመመካከሪያ መድረክ የመማማሪያ መድረክ ማዘጋጀት ነው። መጽሐፎች በምትመለከቱበት ጊዜ አሁን መድረኩ ተከፍተዋል። ቀዳሚው ሐሳብ የፀሐይ አሳታሚ ድርጅት ባለቤት የአቶ ኤልያስ ወንድሙ ነው። በምዕራባውያን የተዘጋጁ ትርክቶች አፍሪካን ብሎም ኢትዮጵያን አለባሌ መልክ እንዴት እንደሰጧትና የራስን ትርክት የማዘጋጀትና አስፈላጊነት ከመድረኩ ላይ ሆነው እያወሱ ነው። ሁለት አይነት ፓራዶክስ አለ። አንደኛው ውጭ አገር ያሉ ሰዎች ስለኛ አያውቁም፣ ምክንያቱም መጽሐፎች የታተመው እነሱ አገር ነው ብለን እንውሰድ ግን እኛ ሀገር ያሉ ደግሞ የተማሩ ሰዎች የሚያረጉትና የሚጠቀሙት መጽሐፍ ከፈረንጆቹ የመጣው ወይም አስተማሪዎቻቸው እነሱ ናቸው። ስለዚህ ምንድን ነው የሆነው? እኛ ሀገር ውስጥ እንኳን ያሉት ግዜቶች የራሳቸውን ሰው እንደ ሰው አያሆኑ። እነሱ ትልቅ ናቸው፣ እነሱ የተማሩ ናቸው፣ እነሱ የበለጸጉ ናቸው፣ ወይም ደግሞ ሲቪላይዝ ናቸው፣ ሌላው ግን አይደለም። ነው የመርሃ ግብሩ ሌላኛ መስራች ምህረት ወይም ሜሪ ሰፋ ማህበራዊ ሚዲያዎችን መሰረት ያደረጉ ትርኢቶችን በማዘጋጀት ትታወቃለች። መርሃ ግብሩ ነባር አስተሳሰቦችን ለመሞገት ማቀዱንም ትናገራለች አስተሳሰባችንን የሚቀይር ነገር እንደዚህ አይነት ነገሮች ዲስከስ እንድናረግ ነው ከኛ የበለጡ ብዙ እውቀት ያላቸው ሰዎች አሉ እና ከእነሱ እውቀት እኛ እንድንማር በካልቸራችን ደግሞ በእኛ የቁጭ ብሎ መነጋገር በአይዲያ በደንብ ዲስከስ ማድረግ ብዙ አናምንም እና ያንን ካልቸር ክሬት ለማድረግ ስለፈለገና ወይ ደግሞ የጥራት ላይ ትረኛው ተናጋሪ መዋዘ ጥበባት ዳንኤል ክብረት መድረኩን ይዘዋል። የተሳሳቱ እና በዘመኑ ትውልድ ልቦና ውስጥ የተቀበሩ አውዳሚ ትርክቶች ስለምን መወገድ እንዳለባቸው እየተሟገቱ ነው። ትልቁ ፕሮጀክታችን ትልቁ የዜግነት ግዴታችን አሁን ያለው የዜግነት ግዴታችን እንደዚህ ትርክቶች የተቀበሩ ፍርዶች ለቀና ላይ መስራት መጀመሪያ፣ የጃን ጥላ ሌላኛ መስራች ለሆነው መኮንን አደራው ከዚህ መድረክ የሚወጣው ሰው ሙሉ በሙሉ መስማማት ላይ ጠበቅበት ይችላል። ሆኖም አማራጭ ሐሳቦችን ለመስማት እድሉን እንዳገኘ ይሰማዋል። የመርሃ ግብሩም ትልቅ ግብ ይሄ መሆኑን ያስገነዝባል። ስማችንም ጃንጥላ ነው። ጃንጥላ የሆንበት ምክንያት አካታች ነው፣ የሐሳብ አካታችነትን ነው። እንግዲህ የተለያዩ ልዩነቶችም ሊኖሩ ይችላሉ፣ የተለያዩ አመለካከቶች ሊኖሩ ይችላሉ። ግን ደግሞ በመሰባሰብ ሐሳባችንን አንድ ላይ በማድረግ የተሻሉ ሐሳቦችን ልናመነጭ እንችላልና ከዚህ የሚወጡ ሰዎች በመሰባሰብ በመማማር እኛ ሁል ጊዜ ያው ሰው ሲሞት ሰው ሲጎዳ ማልቀስ መሰባሰብና ሰላማዊ ሰልፍ መውጣት ብቻ ሳይሆን ያሉ እውቀቶችንም ለችግሮች መፍትሄ የሚያመጡ እውቀቶችንም እንደዚሁ ለሕዝብ ማቅረብ ላይ ነው ትኩረት እያደረግን ያለ ነው እና ማንበብና ሐሳብ መስጠት ላይ እንዲያተኩሩ ነው። ብዙ እንዲያነቡ፣ እንደዚህ ያሉ መድረኮችንም እንዲፈልጉ እና ደግሞ የጃንጥላ ቤተሰብ እንዲሆኑ ነው። ከዚህ የሚሄዱ ሰዎች ጃንጥላ ቶክስ በበጎ አድራጊዎች ድጋፍ የሚዘጋጅ መድረክ ነው። አዘጋጆቹ ለዝግጅቱ መሳካት ከራሳቸው ኪስ አልፈው አንዳንዴ የደጋፊዎችን በር እንደሚቆረቁሩ ነግረውኛል። አቅም እስከ ፈቀደ ድረስ የሐሳብ ገበያ መሆናቸውን እንደሚቀጥሉ ማጫውተውኛል። እንግዲህ ትልቅ ቦታ ላይ ደርሰው ለማየት ዓላማችን ነው። ከሁሉም በላይ የሰው አስተሳሰብ እንዲለወጥ ለውጥ ከኛ እንዲጀምር ዋናው እንግዲህ በሐሳብ ዲስከስ ስለምናደርግ እኛ መጀመሪያ ከተለወጥን፣ አጠገባችን ያለው ሰው ይለወጣል። እኛ እንደ ማህበረሰብ ከተለወጥን፣ አገራችን ይለወጣል። አገራችን ትልቅ ቦታ ያድቃል። ለአሁኑ ይሄ መድረክ በየሶስት ወሩ እንደሚቀጥል ተስፋ አድርገዋል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ